so ፕሬዚዳንት ጆ ባይደን በነገ ዕለትና ከነገ በስቲያ የሚካሄደውን የአፍሪካ ህብረት ሰላሳ አራተኛውን የመሪዎች ጉባኤ አስመልክቶ በዛሬ ዕለት መልእክት አስተላልፈዋል። ፕሬዚዳንቱ በመልእክታቸው አስተዳደራቸው የኮቪድ 19 ወረርሽኝ እና የጸጥታ ጉዳዮችን ጨምሮ ከአፍሪካ ህብረት ጋር በተለያዩ ጉዳዮች አብሮ እንደሚሰራ ተናግረዋል። በሌላም በኩል ፕሬዚዳንት ባይደን ትላንት ሐሙስ የውጭ ጉዳይ ሚኒስቴር ዋና መስሪያ ቤትን በመጎብኘት የሀገራቸውን የውጭ ጉዳዮች ፖሊሲ ራዕይ ይፋ አድርገዋል። በየመን ለሚካሄደው የወታደራዊ ዘመቻ ጥቃት ዩናይትድ ስቴትስ የምታደርገውን ድጋፍ እንድታቋርጥ በማዘዝና አጠቃላይ ፖሊሲውም ወደ ዲፕሎማሲው መርህ እንዲቀየር አሳስበዋል። የአሜሪካ ድምጿ የዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲሴይን ያጠናከረችውን ዘገባና የባይደንን የባይደን መልእክት አጣምረው ደረጀ ደስታ እንደሚከተለው ያቀርበዋል። ሄሎ ኤሪን ስ ጤና ይስጥልኝ ለሁላችሁም። ለመጪው የአፍሪካ ህብረት ጉባኤ የዩናይትድ ስቴትስን ህዝብ የላቀ ምኞት ስገልጽላችሁ ኩራት ይሰማኛል። ባይደን ለአፍሪካ ህብረት 34ተኛው መሪዎች ጉባኤ ባስተላለፉት መልእክታቸው ይህ ያሳለፍነው ዓመት ያሳየን ነገር ቢኖር ዓለማችን ምን ያህል የተገናኘች መሆኑን ነው። ዕጣችን እንዴት የተሳሰረ እንደሆነ አይተንበታል ብለዋል። የኔ አስተዳደር በዓለም ላይ ያለውን ትብብር መልሶ ለማጠንከር እንደ አፍሪካ ህብረት ካሉ ዓለም አቀፍ ተቋማት ጋር መልሶ ለመገናኘት ቆርጦ መነሳቱም ለዚህ ነው በማለት ተናግረዋል። የወደፊቱ ተስፋችንን እውን ለማድረግ ሁላችንም አብረን መስራት ይኖርብናል ያሉት ባይደን ለምን አብሮ መስራት እንደሚገባም ሲያስረዱ ይህንን ብለዋል። ፊውቸር ግሮዊንግ ትሬድ ኢንቨስትመንት ዛት አድቫንስ ለሀገሮቻችን ሁሉ ብልጽግናን የሚያራምድ የአዳጊ ንግድና መዋእለነዋይ መጻኢ ጊዜ፣ ለዜጎቻችን ሁሉ የሰላምና የደህንነት ሕይወት የሚያበዛ መጻኢ ጊዜ፣ በዲሞክራሲያዊ ተቋሞቻችን ላይና ለሁሉም ሰዎች ሰብአዊ መብቶች ጥበቃ ለሴቶችና ልጃገረዶች፣ ለተመሳሳይ ጾታ ፍቅረኞች ወይም ጾታቸውን ለለወጡ ግለሰቦች፣ የአካል ጉዳት ላለባቸውና የማንም ጎሳ አባል ለሆኑ ምንም አይነት አመጣጥ ላላቸው ሁሉ ሀብትና አቅማችንን የምናፈስበት መጻኢ ጊዜ ከፊታችን አለ። ካሰብንበትም ለመድረስ እነዚህን የገጠሙንን ፈተናዎች ሁሉ መቋቋም ይኖርብናል፣ ያሉት ባይደን በዓለም ጤና ላይ ኢንቨስት ማድረግ ይኖርብናል ብለዋል። የኮቪድ-19 ወረርሽኝ መግታትና መከላከልን ጨምሮ የወደፊቱ የጤና ቀውስ የሆኑትን ለይቶ ለማወቅና ምላሽ ለመስጠት እንደሚገባም አስረድተዋል። ለዚህም ከአፍሪካ የበሽታዎች ቁጥጥርና መከላከል ማዕከልና ከሌሎች ተቋማት ጋር በመተባበር እንደሚሰሩም ገልጸዋል። የአየር ንብረትን ለማሻሻል አስመልክቶ ያለንን ሕልም ለማሳካትና እስካሁን ያለውን ብክለት ያደረሰውን ጉዳት ለማሻሻል ከታዳጊ አገሮችም ጋር እንደሚሰሩ አስታውቀዋል። በአፍሪካ የሰዎችን ህይወት በመቅጨት ላይ ያሉትን ግጭቶች ሁሉ ለማስወገድ የሚቻልበትን ዘላቂ የሆኑ የዲፕሎማሲን ለማስፈን ከአፍሪካ ህብረት ጋር በመነጋገር እንደሚሰሩም አስረድተዋል። ባይደን እነዚህ የዘረዘሯቸው ነገሮች በሙሉ በቀላሉ የሚከናወኑ አለመሆናቸውን በመግለጽ የሚከተለውም ብለዋል ስ ከእነዚህ አንዱም ቢሆን እንኳ ቀላል አይደለም። ይሁን እንጂ ዩናይትድ ስቴትስ ከእናንተ ጋር በአጋርነት ለመቆምና ለጋራ መከባበር ዝግጁ ሆና ትገኛለች። እጅግ የሰፋ የሥራ ፈጠራና አዲስ ነገር አፍላቂነት ባለባቸው በአፍሪካ ሀገሮች ላይ እምነት አለን። ፈተናዎቹ እጅግ የገዘፉ ቢሆኑም ሀገሮቻችን፣ ሕዝቦቻችን፣ የአፍሪካ ኅብረት ይጋፈጧቸው ዘንድ ብቃት አላቸው። በሚቀጥለው ጉባኤያችሁ ላይ በአካል እገኛለሁ የሚል ተስፋ አለኝ። ለአሁን ላመሰግናችሁ እሻለሁ። አመሰግናለሁ። አምላክ ሁላችሁንም ይባርክ። በሌላም በኩል ትናንት ሐሙስ የዩናይትድ ስቴትስን የውጭ ጉዳይ ሚኒስቴር ዋና መስሪያ ቤት የጎበኙት ፕሬዚደንት ባይደን በአሜሪካም ሆነ በመላው ዓለም ለሚገኙ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዲፕሎማቶችና ሰራተኞች አስቸኳይ መልእክት ነበራቸው። አሜሪካ ኢዝ ባክ ዲፕሎማ አሜሪካ ተመልሳለች። ዲፕሎማሲ ተመልሷል። መሥራት ለምፈልገው ነገር ሁሉ ምሰሶ እናንተ ናችሁ። ባይደን በሳውዲ አረቢያ መሪነት በየመን የእርስ በርሱ ጦርነት ለሚደረገው ወታደራዊ ጣልቃ ገብነት በቀድሞው ፕሬዚደንት ትራምፕ ይሰጥ የነበረውን ድጋፍ እንዲቀለበስ አድርገውታል። This war has to end. And to underscore our commitment, we are ending all American support for offensive operations in the war in Yemen, including relevant arms sales. <laughs> ባይደን የየመንን ጉዳይ የሚከታተል የዩናይትድ ስቴትስ ልዩ መልእክተኛ ያቋቋሙ ሲሆን የብዙ ዘመን አገልግሎት ያላቸውን ዲፕሎማት ቲም ሌንደር ኪንግን ስራውን እንዲመሩ ሾሟቸዋል። ሴንተር ኦፍ አሜሪካን ፕሮግረስ ከሚባል ተቋም ብራያን ካቱሊስ ይህ ትልቅ ለውጥ መኖሩን ያሳያል ይላሉ። having a U.S. diplomat there, I think, sends a powerful signal that the U.S. is truly committed to conflict resolution. በዚያ ቦታ የዩናይት ስቴትስን ዲፕሎማት መመደብ ማለት ትልቅ መልእክት የሚያስተላልፍ ይመስለኛል። ዩናይትድ ስቴትስ ከልቧ ግጭቱ እንዲያበቃ የምትፈልግና አንድ ለውጥ እንዲኖርም ቁርጠኝነት ያላት ይመስለኛል። ባይደን በግጭትና እልቂት ከታመሱ እንደ የመን ካሉት አገሮች የሚመጡ ስደተኞችን አስመልክቶ የሚያስታውቁት ሌላ አንድ ትልቅ ዜናም ነበራቸው። አም ም ከዚህ በፊት በዓለም ላይ ታይቶ በማይታወቅ መልኩ የተከሰተውን ፍላጎት ለማሟላት ስደተኞችን የመቀበል ፕሮግራማችንን መልሶ የመገንባቱ ከባድ ስራ እንዲጀመር የአፈጻጸም ትዕዛዝ አውጥቻለሁ። ባይደን በማይነማር የተካሄደውን ወታደራዊ መፈንቅለ መንግስትም አውግዘዋል። ወታደሮቹ ስልጣን እንዲለቁና ሲቪል መሪዎችንም እንዲፈቱ የኢንተርኔት አገልግሎትን መልሰው በመልቀቅ ግንኙነቱን ክፍት እንዲያደርጉ ጠይቀዋል። ፕሬዚደንቱ በመላው ዓለም ያሉ የዩናይትድ ስቴትስ ወታደራዊ ኃይሎችን ሁኔታ እንዲቃኝ ያዘዙ ሲሆን የቀድሞ ፕሬዚደንት ዶናልድ ትራምፕ የዩናይትድ ስቴትስ ወታደሮች ከጀርመን ለቀው እንዲወጡ የሰጡትን ትዕዛዝ እንዲገታ አዘዋል። ከሴንተር ኦፍ አሜሪካን ፕሮግረስ ብራያንስ ካቱሊስ በቀድሞ ፕሬዚደንት ትራምፕ የወስዷቸው ከነበሩት ያልተለመዱ እርምጃዎች አንጻር የባይደን ውሳኔዎች ለጀርመን እና የአሜሪካ የቅርብ አጋር ለሆኑ የአውሮፓ አገራት መተማመኛን ይሰጣል፣ እንዲህ ብለዋል። ብራያን to ስ እናም ደግሞ እንደሚመስለኝ ይህ ውሳኔ የሚያደርገው ነገር ቢኖር የአሜሪካን የውጭ ጉዳይ ፖሊሲ ከዩናይትድ ስቴትስ አጋሮች በተለይም ደግሞ ዲሞክራሲያዊ ከሆኑ አገሮች ጋር በቅርበትና ተባብሮ መስራት ወደ ተለመደበት የሚመልስ ይሆናል። ፕሬዚደንት ባይደን ለውጭ ጉዳይ ሚኒስቴር ሰራተኞች ሲናገሩ ሙያዊ አስተዋጽኦአቸውን እንደሚያከብሩና በግል እንደማያጠቋቸው በስራቸውም ያልተገባ ፖለቲካዊ ትርጉም እንደማይሰጠቸው ገልጸውላቸዋል። La Americano Radio, Diretja Desta.